ዮሐንስ፣ የት ነህ? አሁን አሁን ቀጥታ የምገኘው ከአሰበ ተፈሪ አንድ ሰላሳ ኪሎ ሜትር አለስ ብዬ ወደ አዲስ አበባ እየመጣ ነው ያለው። አሰቦት ቦርደዴ አልፌያታለሁ። አዎ አሰቦትን አልፌ ትንሽ ኪሎ ሜትሮች አልፌያታለሁ። ወደ ኮራ የሚባል አካባቢ ነህ ማለት ነው? አዎ መሰለኝ፣ በኤግዛክት ላይ አላውቀውም። በሆነች መንገድ ላይ ነው። ዛርድ ሆሜ እያናገርኩህ ያለሁት የሆነ በባቡር መስመር እንደዛ እያለ ነው የሚሄደው። ከታች ወደ ላይ ስትመጣ ሜሶ፣ አሰቦት፣ ኮራ፣ ቦርደዴ እያለ አዋሽ ትደርሳለ። ባቡሩ የድሮ ባቡር ነው እንግዲህ፣ አዲሱን አላቀው የድሮ ባቡር አሁ ሜሶ ላይ ተሻግሬያለሁ። እሺ፣ ውጥረት አለ ይባላል መንገዱ አሳሳቢ ነው የሚል ነገርም እንሰማለንና እና እስቲ ምንድን ነው የታዘብከው? ትናንት ነው ወደ ቁልቤ የሄድከው ዛሬ እየተመለስክ ነው። እና ምናየህ ስትሄድ ስትመለስስ? በበዓሉ በርካታ የታጠቁ ኃይሎች ነበሩ። የክልሉ የልዩ ኃይል የኦሮሚያ ማለት ነው፣ እንዲሁም መደበኛ ፖሊስ፣ የፌዴራል ፖሊስ፣ የመከላከያ ሰራዊት፣ መትረየስ የጫኑ ፓትሮሎች፣ እንዲሁም ደግሞ ብረት ለበስ መኪና ታንክ የሚመስል ብረት ለበሰው በጎማ የሚንቀሳቀስ መኪና ብረት ለበስ ተሽከርካሪ አርሞርድ ቪሄክል የሚባል ዳው ብረት ለበሰው ነው ከላይ መትረየስ ያለው ማለት ነው። እና ለበዓሉ በርካታ ሕዝብ ይገኛል ተብሎ ነበር። እንደ ታህሳስ ወር በተለይ በጣም ብዙ ሕዝብ ነበረ የሚገባው። ያለው የጸጥታ ስጋት በመፍራት በየዓመቱ የሚመጣውን ያህል እንዳልመጣ ነው የተረዳሁት። በየመንገዱ የመከላከያ ሰራዊትና የፌዴራል ፖሊስ አባላት በየቦታው፣ እንዲሁም ደግሞ በመኪና በፓትሮል አካባቢውን ይጠብቁታል። እንዲያም ሆኖ ግን በየመንገዱ አስራ ሁለት አስራ ሶስት አመት የሚሆናቸው ህፃናት ሳይቀሩ በቃ መንገዱን ይዘጉና ድንጋይ ይዘው አቁም እኔም ራሴ ያስቆሙኝ ሁኔታ አጋጥሞኛል። ያው ለከፋ ነገር የሚሰጥ ነገር የለም ስንስንላቸው ተበት ነው ሄዱ እንጂ በየአካባቢው እንደዚህ አይነት ነገሮች ያጋጥመሃል። ወጣቶች ደግሞ ይሄ የቁልቢ መንገደኛ የሚመለሰው ሲያዩ እጅ በማጣመር የተቃውሞ ምልክት የሚያሳዩበት ሁኔታ አለ። ውጥረት የነገሰበት አይነትና ስጋት ያለበት ሁኔታ ነው ያለው። ድሬዳዋ ያሉ ሰዎችም አጋጣሚ የደወልን ሁኔታ አለ። ውጠራም እያለ ቶሎ ዛሬ መውጣት እንደሚፈልጉ ነው የተረዳሁት። ቀጥሎ ቅዳሜና እሁድም ስለሆነ በተለይ በርካታ ሰዎች እዛው አሳልፈው የሚሸማመት ሸምቶ የሚመጡበት ሁኔታ ነበረ። አሁን ግን ቶሎ ለመውጣት ፍላጎት እንዳላቸው ነው የተረዳሁት። ነጋሽ ውጠራ ያልከው ለምሳሌ ለአድማጭ እንዲገባ ጦር ሰራዊትና ፖሊስ በየመንገዱ አለ ማለት ነው ወይስ እዛው ቁልቢ አካባቢ? በትክክል አሁን አጋጣሚ የመከላከያ ሰራዊት ነው ተገቢ የማለት የመኪና ድምጽ ከተሰማ በፓትሮል ያለፉት እና በፓትሮል አሉ ይንቀሳቀሳሉ። በየቦታው ደግሞ የፌዴራል ፖሊስ እና የመከላከያ ሰራዊት አባላት ሆነው ጥበቃ ስራ እያካሄዱ ነው። ምን ይላል እንዲያው ምእመኑ ሾፌሩ በዚህ በዓል ጊዜ ደግሞ እንደማስታውሰው በየከተሞቹ ጥቃቅን ነገር የሚሸጡ ብዙ ሰዎች ነበሩ፣ ለሚሄደውና ለሚመለሰው። እንዳው ያነጋገርከው ካለ ምንድን ነው ስሜታቸው? ምን ይላሉ? በአጠቃላይ ስጋት ነው ያለው። በመንግስት ላይ ምንም እምነት የለውም ሰው። አሁን ምን እየተፈጠረብን ነው? ምን እየሆነ ነው? ወዴት ነው እያመራች ያለች? ብቻ ሀገር በከባድ ስጋት ላይ ነው ያለው። እንደውም በርከት ያሉ ሾፌሮች አናግሬ ነበር። ስራ ማቆም አድማ ሁላ ልናደርግ እያሰብን ነው ነው ያለ። የጸጥታ ኃይሉ ተገቢ ጥበቃ አድርጎ ዋስትና ይሆነናል የሚል ምንም አይነት አስተማማኝ ነገር የለንም የሚል ስጋት እንዳላቸው እና ስራ ለማቆምም የምንገደድበት ሁኔታ ይፈጠራል የሚል ከባድ ስጋት ነው ያለው። በዚህ አጋጣሚም በመቀሌ ዩኒቨርሲቲ ተገደለ የተባለ የዩኒቨርሲቲ ተማሪ ትላንትና ቀብር እንደነበረ ነው የሰማሁት። ድሬዳዋ እና ወጣቶች ለየት ያለ የተቃዋሚ ፓርቲ እዚህ ሀገር ውስጥ የማያንቀሳቀሱ ቲሸርት ለብሰው ሁላ ተቃውሟቸውን እንደገለጹ ግን ምንም አይነት ረብሻ እንዳልነበረ በሰላም እንደተጠናቀቀ ነው የሰማሁት ይሄ ቲሸርት የማን እንደሆነ አይታወቅም ነው ያልከኝ እንደነገሩኝ የኦነግ ይመስላል ነው ሙሉ በሙሉ አርማውን ያጠቃለለ ባይሆንም ግን ለምሳሌ ትነቱ የኦነግ ይመስላል ነው ያሉ አላየሁም አንተ እኔ አላየሁትም አልደረስኩም ነበረ በጣም አመሰግናለሁ ዮሐንስ ገብረ እግዚአብሔር እንደተለመደው ለሰጠህን አስተያየት እንግዲህ በሰላም እንድትገባ እንመኛለን